የባለብዙ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ ፊቱ ከሳምንቱ የመራረጥናቸውን ዝግጅቶች የምናስደምጥበት ፕሮግራማችን ነው። የዛሬው ዶክተር አብይ አህመድ በሊቀመንበርነት በሚመሩት የኦሮሞ ዲሞክራሲያዊ ፓርቲ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን በሚመሩት የአማራ ዲሞክራቲክ ፓርቲ መካከል ልዩነት አለ? ጠቅላይ ሚኒስትር አብይ ተጠይቀዋል። አቶ እስክንድር ያነሱ ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይ ወይም ለውጡን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምን ነገር የለም። ኦዲፒ እንዳጋጣሚ የሆነው እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየ። በሙሉ ዘገባ ይዘን እንመለሳለን። በሌላ ዘገባ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስቶበታል። ዝርዝሩንም ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ የዝግጅታችንን ነው። ወደ ቀዳሚው ዘገባችን እንለፍ። ባለፈው አንድ ዓመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትላንት ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረ-ገጾች መረጃዎች ተችተዋል። በኦሮሞ ዴሞክራሲያዊ ፓርቲና በአማራ ዴሞክራሲያዊ ፓርቲ መካከል ልዩነት አለመኖሩንም ጠቅላይ ሚኒስትሩ ጠቅሰዋል። አዲስ አበባን በተመለከተ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችን አጣጥለዋል። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙንም አብራርተዋል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ይዞታል። ቪቪያተስ አቶ እስክንድር ያነሱ ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይ ወይም ለውጡን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም። ኦዲፒ እንዳጋጣሚ የሆነው እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየ። በዚህ ግምገማ የታዘነው ነገር ከምን ጊዜውም በላይ በሰራነው ጉዳይ ሳንረካ ወደፊት ተጨማሪ ስራዎች መስራት ይኖርብናል የሚልና ታሪካዊ ኃላፊነት በልኩ ልንወጣ ይገባል የሚል አጠቃላይ ሀሳብ ያለው ግምገማ በጣም ጠቃሚ ግምገማ የነበረ፣ አንድነታችንም ከምን ጊዜውም በላይ ተጠናክሮ የወጣበት ነው። አዲፒ ጋር በሚመለከት ትንሽ ታሪካዊ ዳራውን ለማሳየት በመጀመሪያ ደረጃ ኦዲፒ እና አዲፒ ከመባላቸው በፊት ወይም ኢሂደን እና ኦፒዲዮ ከመባላቸው በፊት እነዚህ ሁለት ፓርቲዎች እርሾቸው አንድ ነው። ኢሂደን ተብለው ለኢትዮጵያ ሕዝብ በጋራ የሚሰሩ ሰዎች የመሰረቱት ፓርቲ ነው። በኋላ በአዴን እና ኦፒዲዮ ሆኖ ይወጣ። ረዥም ዘመን አብሮ በመታገል ችግሮች ለማየት የተሻለ ልምድ አላቸው። ከዚያ ባሻገር በተደጋጋሚ እንዳነሳሁት ሁለቱ ሕዝቦች ደግሞ በብዙ ምክንያት፣ በጂኦግራፊ በመዋለድም አብሮ በመኖርም የተዋሃዱ ሕዝቦች ናቸው። አሁን ጉዳዩ የአዲፒ እና የኦዲፒ ጉዳይ ሳይሆን የዚችን ታላቅ ሀገር ህልውና ለማስቀጠል ሁሉም የፖለቲካ ፓርቲ በኃላፊነት ስሜት በጋራ ነው መስራት ይገባቸዋል። ኦዲፒ እና አዲፒን በሚመለከት ግን በአዲፒ ውስጥ ልክ እንደ ኦዲፒ ልክ እንደ ኦዲፒ ካለምንም ችግር ቁጭ ብዬ እንደ አዲፒ ሴንትራል ኮሚቴ መናገር ያሻኝን ሂስ ማቅረብ የሚችልበት ፓርቲ ነው። በአዲፒ እና በኦዲፒ መካከል በፖለቲካ ሀሳብ እንደፈለግን ለመነጋገር እውነት ለመናገር ምንም አይነት ድንበር የለም። ይህንን ግንኙነት በኢህአደግ አባል ድርጅቶች ብቻ ሳይሆን ከሌሎቹም ጋር ማድረግ እንፈልጋለን። ይህ እንደተጠበቀ ሆኖ ይሄ የመላእክቶች ስብስብ አይደለም። አልፎ አልፎ ከኦዲፒም ከአዲፒ ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድነው መሰረት ትክክል ነው ወይ አለ ይሄ ነገር ለን እንገማገማለን ሂስ አቅርበን እንተራረማለን። ከዚህ የተረፈ የሚያሰጋ አንዳች ነገር በአዲፒናዎች መካከል የለም። ግን ለመምዳችን ደካማ ስለሆነ ሰው ቶሎ ብሎ ወደ ልዩነት ይወስደዋል። በጣም በቅርበት በምክክር ነው በጋራ መንጸራ ወደፊትም ይኸው ይቀጥላል። ሁለት ሰዓት ከ15 ደቂቃ አካባቢ በፈጀው ጋዜጣዊ መግለጫ በንጽጽር የአዲስ አበባን ጉዳይ ያህል ተደጋግሞ የተነሳ ጥያቄ የለም የከተማዋ ነዋሪ ላልሆኑ ከኦሮሚያ ክልል የመጡ ሰዎች መታወቂያ ተሰጥተዋል ከሚለው ጀምሮ በተለያየ መንገድ ሲሰራጩ የነበሩ የተለያዩ መረጃዎችን አስመልክተው ለቀረቡ ጥያቄዎች ነው ምላሽ የሰጡት። መታወቂያን በሚመለከት እነ ሰፋ ሲል የአዲስ አበባን ዲሞግራፊ ለመቀየር ኦዲፒ ስራ የሚል ሀሳብ በሚመለከት በመጀመሪያ ደረጃ መታወቂያ ውሸት ነው። በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሄደን ነበር። በቅርቡ እውነት ከሆነ ብለን በመሰረቱ ውሸት ነው ሀሳቡ። ሁለተኛው ግን ስትፈልጉ የፌዴራል መንግስት ተዳክሟል አቅም የላችሁ ማለት ነው ሀሳቡ። በሌላ መንገድ ደግሞ በጣም ሶፊስቲኬት የሆነ ኢንጂነሪንግ ማድረግ ትችላላችሁ የሚል የሚቀረን ሀሳብ። አዲስ አበባ ውስጥ አሁን ያላትን ማንነት እቺ ከተማ ለመያዝ 125 ዓመት ነው የፈጀባት። ከተቆረቆረች 125 ዓመት በተለጣጠፉ ነገሮች ነው የአሁን ማነቷን የያዘችው። እኔ አንድ ዓመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ ዓመት ይሄንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበት። ቢታሰብ ቢፈለግ እንኳን እንደው ዝም ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም። የክልሉ ከተሞች ከሶማሌ ክልል የተፈናቀሉ ዜጎችን በኮታ ወስደው ድጋፍ እንዲያደርጉ የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ሲሰራ የቆየበትን ሁኔታ ማብራርተዋል። ጠቅላይ ሚኒስትሩ በአዲስ አበባ ድጋፍ እንዲደረግላቸው የተወሰነውን እነዚህኑ ዜጎች አስመልክቶ የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ የሰጡት አስተያየትም በተሳሳተ መንገድ መተርጎሙን ነው የጠቀሱት። ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮት የቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ እነሱን ጉዳይ ተፈናቃዮቹ ያቁታል። ማን ሰራላቸው፣ ማን ደቀለባቸው ያቁታል። በጋራ ያደረግነው ጉዳይ ነው። ያኔ ጥቂት፣ ምናልባት ስድስት ሺህ እርግጠኛ አይደለው፣ ለአዲስ አበባ የተሰጠው ኮታ ያለ ይመስለኛል። አዲስ አበባም ልክ እንደ ሌሎች ከተሞች እነዚን ተፈናቃዮች ቆልቆሎ ቤት ሰርቶ እንዲያስቀምጥ፣ ያም በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳደር ሮንግሌ የተወሰደውን ሀሳብ አሁን እዚህ መግለጽ የምፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች፣ አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይቻል። አዲፒ የሚነጋገረው አርሶ አደር አማሮች ከተሜ እንዲሆኑ ነው። ቲፒልፍ የሚታገለው አርሶ አደር ትግራዮች ከተሜ እንዲሆኑ ነው። የሶማሌ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር መንገድ እንዲኖር ስልክ እንዲኖር በቀላሉ የሰለጠነ የአኗኗር ስርዓት እንዲኖራቸው ማስቻል ይሄ የሁሉም ፓርቲ አላማ። ብዥታ አያስፈልግም። እዚህ ጋር ዳ እንክሉድ ኦሮሞ ማለት ነው። አንድ ሁለተኛ፣ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች። ብዙ ጊዜ አዲስ አበባ ይነሳል፣ ግን ጅማም ብንሄድ ነቀምትም፣ አምቦም ብንሄድ ኦሮሞ ብቻ አይኖርበትም። በርካታ ጉራጌዎች፣ አማራዎች፣ ትግራዎች የተለያዩ ብሔረሰቦች ይኖሩበታል። ወደ ውጭ እየወጣ ከብት እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል የድርጅታችን ጽኑ አቋም። ያ ማለት ግን ኦሮሞም ከተመ እያደረግን ሌሎቹን ደሞ አርብቶ አደርና አርሶ አደር ማድረግ ነው የሚል ሀሳብ ግን ኦዲፒ የለውም በፍጹም የለውም። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ፣ የሀብት ሴንተር ነው፣ የእውቀት ሴንተር ነው ሕዝቦቻችን እያሰለጠን ማድረግ አለብን የሚለው ሀሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም፣ አድርገንም አናቅም፣ ወደፊትም አናስብም። ለምን እንደሚታሰበው ቀላል ጉዳዩ ስላልሆነ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ፖለቲካው ባለፈው አንድ ዓመት ለውጥ ማምጣቱን ያስረዱትም በአዲስ አበባ ከነበረው ሁኔታ በመነሳት ነው። እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 80 ፐርሰንት ገደማውን ቶሎ ይዘነጋል። የዛሬ ዓመት አዲስ አበባ ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ እንተው ማለት ነው። ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይሄ ተራ ነገር ነው። ከዚያ ሲሻገርስ ታሳሪዎች ወንድም ታስሮበት እህት ታስሮበት በየፖሊስ ጣቢያው እያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራተት ኢትዮጵያ ቁጥር ቀላል አልነበር። የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበር። ኦኤንሌፍ አፈሙዝ አዘቅዝቆ ኦኤንሌፍ አፈሙዝ አዘቅዝቆ ኢትዮጵያ ውስጥ ይገባል የሚል ሀሳብም የሕልም ያክል ሩቅ ነበር ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥተዋል ማለት ነው። አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በዚሁ ጋዜጣዊ መግለጫ በሌሎች ልዩ ልዩ ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቄታዊነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁሟል። በክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና ጸጥታ ባለሥልጣናት ትናንት ባህር ዳር ላይ በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል። አስቴር ምስጋናው ተጨማሪ አላት። የአማራ ክልል ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ ማረና የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ በባህር ዳር ከተማ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልል አዋሳኝ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ከሁለቱም ወገኖች የተውጣጡ የጋራ ኮሚቴ ማቋቋማቸውን ነው የተናገሩት በዚህ ላይ ታዲያ በአሁኑ ሰዓት በአማራና በኦሮሞ አመራሮች መካከል አለመግባባት ተከስቷል የሚባል ወሬ አለ ተብሎ ከጋዜጠኞች ለተነሳላቸው ጥያቄ ወሬው ከእውነት የራቀ ነው፣ አመራሩም ሆነ ሕዝቡም ትላንት በጋራ ይሰራል፣ ዛሬም እየሰራ ነው ያሉት የኦሮሚያ ክልል አስተዳደርና የጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ናቸው። ምናልባት መግለጫዎች ሲሰጡ ሰዎች እየራሳቸውን ከውስጥ እየወሰዱ ለግጭት ፕሮፓጋንዳ ይጠቀሙበት ይሆናል እንጂ ኦዴፓ ወይም የአማራ ብሔራዊ ክልል እና የኦሮሚያ ብሔራዊ ክልል መንግስታት መካከል ችግር የለም። ችግር እንኳን ቢኖር ተነጋግሮ የመፍታት ባህል ያላቸው ህዝቦች ስለሆኑ መሪዎቻቸውም እንደዛ ከህዝብ በላይ ደግሞ ማንም የሚታይ ነገር የለም። ግባችን የበለጸገች ሰላማ የሰፈነ ኢትዮጵያን ለመገንባት ነው። ያ ደግሞ ኦሮሞ ከአማራ ጋር ደቡብም ትግራይም ቢሆን የኢትዮጵያ ህዝብ አካል ነው። የትግራይ ህዝብና የአማራ ህዝብ ጠላትነት የላቸው አንድ ዜጎችን ኮሎኔል አበበ ስለ ተቋቋመው የጋራ ኮሚቴም ሲናገሩ ኮሚቴው የአጭርና የረዥም ጊዜ እቅድ በማውጣት የግጭት ቀጠና የሆኑ ቦታዎችን ይለያል፣ የጋራ እቅድ ያወጣል፣ የጋራ የኃይል ስምሬት ያደርጋል። ይህ ከሆነ ደግሞ ለዘመናት እጅ ለእጅ ተያይዞ የኖረው የአማራና የኦሮሞ ህዝቦችን ለመነጣጠል የሚሰሩ ሀይሎች እቅድ ይከሽፋል ነው ያሉት። ምስራቅ ሸዋ እና ሰሜን ሸዋ አካባቢ በምንጃር የተነሳው ችግር የጸጥታ ሀይሉ አስቀድሞ እንደዚህ አይነት ኮሚቴ አቋቁመን እየተናበብን ብንሰራ ኖሮ ይሄ ሁሉ ግጭት ባልተነሳ ነበር። የእኛ አለመቀናጀት እና አለመናበብ ለክራይ ሰብሳቢዎች እና ፖለቲካ ደላላዎች መንገድ ከፍቷል። የአማራ ክልል የሰላም እና የደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለ በላማረ በበኩላቸው በሁለቱ ክልል ህዝቦች መካከል ያለውን ጠንካራ ግንኙነት ለማጠልሸት የሚሰሩ ኃይሎች የጋራ ዕንዳይ ዘን ስንንቀሳቀስ እቅዳቸው ከምንጩ ይደርቃል ነው ያሉት። በኦሮሚያ ሳይድ ከአማራ አካባቢ የታጠቀ ኃይል መጣብ ወሬ የሚያስወሩ አሉ። በአማራው ሳይድ ደግሞ ከኦሮሚያ አካባቢ ልዩ ኃይልን ጨምሮ የተደራጀ የታጠቀ ኃይል መጣብን የሚል የሚያስወርቱ ወሬ አለ እና አሁን በጋራ መስራት ስንጀምር እንደዚህ አይነቱ ወሬ ዋጋ ቢስ ይሆናል ማለት ነው። ምክንያቱም በቦታው አብረን ስለምንቀሳቀስ የአማራ የጸጥታ ኃይሎችም ከኦሮሞ የጸጥታ ኃይሎች ጋር ተቀናይተው፣ ህዝቡም ከህዝብ ጋር ተቀናይተው ስለሚሰራ ተጨባጭ የሆነው ነገር ስለሚታይ ይህንን እያከሸፍና እዛ አካባቢ ያሉ መሰረታዊ የሆኑ የውከት መነሻዎችን የምናስወግድበት ሁኔታ እንፈጥራለን ማለት የሁለቱ ክልል የጸጥታ ኃይሎች በመጨረሻ የተናገሩት ነገር ቢኖር በሁሉም ክልሎች ያሉ የወሰን ግጭቶችን በመፍታት ታላቋንና አዲሲቷን ኢትዮጵያ ለመመስረት ስራ ላይ መሆናቸውን ነው የተናገሩት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ላደረሰችን ዘገባ እናመሰግናለን አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ፕሮግራማችንና ወደ ተከታዩ ዘገባችን እንለፍ ቀጣዩ ዘገባ ተዋህደው ለመስራት የተስማሙ ስድስት ፓርቲዎችን የተመለከተ ይሆናል። በ350 ወረዳዎች ውስጥ መዋቅር መዘርጋቱን ያመላከተው አዲሱ ውህድ ፓርቲ የሚቀጥለው ሀገራዊ ምርጫ እንዲተላለፍ እንደሚፈልግ አስታውቋል። መንግሥት ሕግን ለማስከበር ሥራ የተለየ ትኩረት እንዲሰጥ መሪዎቹ ጠይቀዋል። መለስካችኋማ፣ ዝርዝሩን አጠናቅሩልናል። ለመዋሃድ እየሰሩ የሚገኙት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት፣ የጋምቤላ ክልላዊ ንቅናቄና የአርበኞች ግንቦት ሰባት ለፍትህና ዴሞክራሲ ንቅናቄ ናቸው። የአዲሱን ፓርቲ መዋቅራዊ ሁኔታና ጥንካሬውን በሚመለከት ከጋዜጠኞች ለቀረበው ጥያቄ እስከ ምስረታው ማጠናቀቂያ ድረስ የህዝብ ግንኙነት ኃላፊነቱን የተረከቡት አቶ ናትናኤል ፈለቀ መልስ ሰጥተዋል። ከ350 በላይ በሆኑ ወረዳዎች አሁን አዲስ የሚመሰረተው ፓርቲ መዋቅሮች እንደሚኖሩት ነው። ከዚህ ጋር ተያይዞ የሚመለሰው ጥያቄ ገጠር አላችሁ ወይ? ጠንካራ ናችሁ ወይ? እንግዲህ 350 የምርጫ ወረዳዎች ማለት ከተማ ላይ ብቻ አይደለም ያሉት፣ በመላው ኢትዮጵያ በተለያዩ ክልሎች ያሉ የምርጫ ወረዳዎች ናቸው። ስለዚህ ገጠርም ጭምር ነው መዋቅሮቻችን ያሉት ማለት ነው። የአዲሱ ፓርቲ መዋቅሮች ያሉት አዲሱን ፓርቲ ከሚያዋቅሩት አካላት መካከል አንዱ የቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላትን ወክለው የተገኙት አቶ አንዱዓለም አራጌ የዚህን ፓርቲ አስፈላጊነት የገለጹት ደግሞ እንደሚከተለው ነበረ። እንደምታውቁት አሁን የምንገኝበት የለውጥ ወቅት ነው። ያ የለውጥ ወቅት ደግሞ ረጅም ዘመናት ህዝብ ሲታገልለት የነበረው የዲሞክራሲ ንጋት ይቀርብ ዘንድ ብዙ ትግል ተደርጓል። አሁን ደግሞ የለውጥ ጭላንጭል እያየን ነው። ነገር ግን ያንን የለውጥ ጭላንጭል ደግሞ የሚገዳደር ትልቅ የሆነ ሀገራችንን ቀስፎ የያዘ የዘረኝነት በሽታ በከፍተኛ ሁኔታ በተስፋፋበት ሰዓት ላይ እንገኛለን። በአንድ በኩል ተስፋ ሰጭ ለውጥ፣ በሌላ በኩል ደግሞ ተስፋ የሚነሳ የዘረኝነት ደዌ ተጸናውቶን እንገኛለን። ከዛ ደዌ ለመፈወስ ደግሞ ህብረ ብሔራዊ አስተሳሰብ ወይም የዜግነት ፖለቲካ ፍቱን መድኃኒት ነው ብለን እናምናለን። እርግጠኛ ነ የኢትዮጵያ ህዝብ በሙሉ ተስፋ የሚጠብቀው የፖለቲካ ኃይል ነው። ይህ የፖለቲካ ኃይል ይወለዳል። የዚህ ፖለቲካ ኃይል መወለድ ደግሞ ሀገራዊ ፖለቲካው ወደ ሰለጠነ ጎራ እንዲመጣ ትልቅ አስተዋጽኦ ይኖረዋል። ፖለቲካውንም ያሰግነዋል ብለን እናምናለን። የጋምቤላ ክልል ንቅናቄን የወከሉት አቶ ኦቻ አጌቷ ደግሞ ድርጅታቸው የተፈጠረውን ለውጥና እድል በመጠቀም ከትጥቅ ትግል ወደ ሰላማዊ ትግል እንደተመለሰ አስታውሰዋል። ከዚህ በፊትም ከአርበኞች ግንቦት ሰባት ጋር በትብብር ሲሰራ እንደቆየ ጠቅሰዋል። አክለውም ይህን አዲስ ፓርቲ አብረው ሲመሰርቱ የድርጅታቸው ዓላማ ምን እንደሆነ አብራርተዋል። አላማችን በክልል ብቻ ተጠቅልለው እንዲቀራሉ፣ የኛ አላማ የኛ ዓላማ በአገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተዋይደን አንድ የሆንን ትልቅ ሀገር ለመመሰረት ነው የኛ መነሻ አላማ እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ህዝቦቿን ትባርቅ። አሁን እኛ ክልል ብቻ ተወሰንን፣ አጋር ነው አናሳ ነው ከምንባል ከዛ ወጥተን እንደ ማንኛው ኢትዮጵያዊ በኢትዮጵያ ማል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው እዚህ እየተገኘው። ስለዚህ የውይይቱ አካል ነኝ። አመሰግናለሁ። ከጋዜጠኞች ከተነሱ ጥያቄዎች መካከል አንዱ አዲሱ ፓርቲ የሚመጣውን ሀገር አቀፍ ምርጫ በተመለከተ ያለውን አቋም ማብራሪያ የሚጠይቅ ነበረ። ለዚህ ምላሽ የሰጡት አቶ ናትናኤል ፈለቀ ናቸው። ምርጫም ሆነ ማንኛውም የፖለቲካ ስራ ሀገራዊ መረጋጋትን ይፈልጋል እና ሀገራዊ መረጋጋትን ለማምጣት ደግሞ መሰራት ያለባቸው ስራዎች እንዲሰሩ በአሁንና በምርጫው ጊዜ መካከል ያለው ጊዜ በቂ ነው ተብሎ አይታመንም። ስለዚህ ምርጫው ለጊዜ ሰሌዳው ብቻ ተብሎ መደረግ ስለሌለበት እና ካሁን በኋላ ለአንዴና ለመጨረሻ ጊዜ ሀገሪቷ ዲሞክራሲያዊ ስርዓት የሚመሰረትበት መደላድል መሆን ስለሚገባው ለሰሌዳው ብቻ ብለን ምርጫ በዛ ቀን መደረግ አለበት ተብሎ አይታመንም። ስለዚህ ምርጫው ቢገፋ እንመርጣለን። አለበለዚያ ግን ለምርጫው በቂ ዝግጅት አድርገን ባለን አቅም ምን ሰራ ይሆናል። ግንቦት አንድና ሁለት ከሚደረገው ከመስራች ጉባኤ በኋላ የሚሰሩ ስራዎች በሙሉ ያንን ታሳቢ ያደረጉ ይሆናል ማለት ነው። ሰማያዊ ፓርቲን ወክለው የተገኙት አቶ የሸዋስ አሰፋ በበኩላቸው ለአዲሱ ፓርቲ በጊዜው የሚታየው ዋና ቁም ነገር ምርጫ አይደለም ይላሉ። ምርጫ በየአምስት ዓመቱ፣ በየአራት ዓመቱ ይመጣል። ሽግግር ግን በየአራት ዓመቱ፣ በየአምስት ዓመቱ እንደሚመጣ እርግጠኛ መሆን አይቻልም። ቢመጣም ዋጋ ያስከፍላል። ስለዚህ ምርጫ ለማድረግ ብለን ምርጫ ማድረግ የለብንም። እኔ ሁሌ ደግሞ የሚደንቀኝ ተደጋጋሚ ስለሚነሳ ነው። ተከታታይ ምርጫ ይባላል። ተከታታይ ምርጫ እኮ 97 በመቶ 98፣ 99 ከዛ መቶ በመቶ ነው የሆነው። ስለዚህ መቶ አንድ በመቶ የሚባል የለም። ስለዚህ በጣም ኢምፖርታንቱ ነገር ለኛ ሽግግሩ ነው። ለሽግግሩ አገር ሰላም መሆን አለበት። ሀገር ሰላም ሳይሆን አንዲትም አንቀጽ መቀየር አይቻልም፣ ማሻሻል። ሀገሪቱ በአሁኑ ወቅት በሽግግር ላይ እንዳለች ያመለከቱትና ይህ ወቅትም ያለ ጥርጥር አስቸጋሪ እንደሆነ በማስታወስ በስልጣን ላይ ያለው መንግስት ሰላምና መረጋጋትን ለማስፈን ማንም ዜጋ መተባበር እንዳለበት ያሳሰቡት ደግሞ አርበኞች ግንቦት ሰባትን ወክለው በስፍራው የተገኙት ፕሮፌሰር ብርሃኑ ነጋ ናቸው። የዜጎችን ደህንነትና የህግ የበላይነትን የማረጋገጥ ስራ ግን የመንግስት እንደሆነ አበክረው ተናግረዋል። በምን ትተማመናላችሁ? የተባለው ጸጥታን የማስከበር ማስከበር ኃላፊነት የመንግስት ኃላፊነት፣ እኛ ጸጥታ አስከባሪዎች አይደለም። መንግስት ጸጥታን የማስከበርና ይሄ ስርዓት ይሄ ዴሞክራሲያዊ ሂደት ዳር እንዲደርስ ይህንን ለማደናቀፍ የሚሞክሩ ጉልበትና እንትንን እያጣቀስን መሄድ እንችላለን ብለው የሚያምኑ ሀይሎች ካሉ እነሱን መግራት ማስተካከልና ወደ ቦታቸው መመለስ የመንግስት ስራ ነው። እኛ ማገዝ ነው። ሁላችንም እንደ ዜጎችም ማገዝ ነው የሚችሉት ዋናው ስራ በቃልኪዳን ሰነዱ ላይ እንደተገለጸው የጉልበት ሞኖፖል ያለው መንግስት ነው። ያንን የጉልበት ሞኖፖሉን እኛ እንደ ዜጎች አውተለሱ ስንሰጥ ዜን ደህንነታችንን ሰላማችንን ያስጠብቅልናል። ይህንን ፌል ካረገ አንድ መንግስት መሰረታዊ ስራውን ፌል አርጓል ማለት ነው። አዲሱ ፓርቲ ግንቦት አንድና ሁለት ቀን 2011 ዓ ም መስራች ጉባኤውን እንደሚያካሄድ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን እአልፋለን። ቀጣዩ ዘገባችን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስቷል የሚል ነው። የ50 ዓመታት እድሜ ያለውና የጎብኚዎች የአይን ማረፊያ የሆኑ ብርቅዬ የዱር አራዊትና እጽዋት መናሀሪያ በሆነው በዚህ ስፍራ የደረሰው እሳት መንስኤ ሁዳትና ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን ቃል አቀባይን አነጋግሮ ተከታዩን ዘገባ አጠናቅሯል። ከዓለም ቅርሶች መካከል አንዱ የሆነው የሰሜን ተራሮች ፓርክ በትናንትናው ዕለት የተወሰነ ክፍሉ የሰደድ እሳት ተከስቶበታል። የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን እንዳረጋገጠልን እሳቱ የተቀሰቀሰው ከምሽቱ አንድ ሰዓት እስከ ሁለት ሰዓት ተኩል ባለው ጊዜ ውስጥ ሲሆን ያጠቃቸው ቦታዎች ደግሞ ኔትጉጉና ሳንቃበር የተባሉ የፓርኩ ክልሎችን ነው። ለመሆኑ ሰደድ እሳቱ እንዴት ሊከሰት ቻለ ስንል የጠየቅናቸው የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለሥልጣን ቃል አቀባይ አቶ ጌትነት ይግዘው መሰል ሰደድ እሳት በተፈጥሮዊና ሰው ሰራሽ ምክንያቶች ሊቀሰቀስ እንደሚችል አብራርተው ለአሁኑ ግን የአካባቢው ነዋሪዎች አንዳንድ ድርጊቶች እሳቱን ሳይፈጥሩት እንዳልቀረ ይናገራሉ። አንደኛ እዛ አካባቢ ያለው በዛ አልቲቲዩድ ምቹ ሁኔታ ተፈጥሮለት እጽዋት ዝርያ አለ። የአስታ ዛፍ ነው። ይሄ የአስታ ዛፍ ደግሞ ስለመብል ነው። በተፈጥሮ እርጥቡን እንኳ በገጠራዊ ኢትዮጵያ ያለው ህብረተሰብ እርጥቡን ቆርዶ እየቆረጠ ማነው እያነደደ ለየዕለት ተግባሩ የሚያውለው ነው። ከተቃጠለ በኋላ እንደገና ሲበቅል ከፍተኛ የሆነ የከብቶች ምግብ ወይም መኖ ነው። ይህንን ነገር ህብረተሰቡ ዛሬ ላይ ብቻ ሳይሆን ለረዥም ዓመታት ይዞት የመጣ ጉዳይ ነው። ስለዚህ በዚህ ምክንያት እሳት ይፈጠራል። በሌላ ምክንያት ደግሞ እንደዚሁ የጫካ ማር የሚሰበስቡ ሰዎች ጭስ ይጠቀማሉ፣ እሳት ይጠቀማሉ። በዛ ምክንያት ይነሳል። በሶስተኛ ደረጃ ከሰል ለህገ ወጥ መልክ ከሰል የሚያከስሉ ግለሰቦች ይኖራሉ። በሱም አማካኝነት እንደዚህ እሳት በዚህ ለብሔራዊ ጥብቅ ቦታዎች ይነሳል። የተለመደ ነው። ስለዚህ ከዚህ የተለየ ነገር የለውም። ትናንትና ሁለት በሰሜን ተራሮች ብሔራዊ ፓርክ ተፈጠረውታል። ዛሬ ግን ከጠዋቱ ወደ ሁለት ሰዓት ተኩል፣ ሶስት ሰዓት አካባቢ በቁጥጥር ስር ውሏል። የሰሜን ተራሮች ፓርክ ዋልያን ቀይ ቀበሮንና የጭላዳ ዝንጀሮን ጨምሮ በኢትዮጵያ ብቻ የሚገኙ ብርቅዬ አራዊት የሚኖሩበት ስፍራ ነው። ከአራዊቱ በተጨማሪ ልዩ የእጽዋት መናገሻም ነው። እንዲህ እሳት ተከሰተ ሲባል በፓርኩ ሀብቶች ላይ የደረሰ ጉዳት አለ እንደው መጠየቅ አይቀሬ። በቃጠለው በቃጠሎ ምክንያት የሞቱ የዱር እንስሳት የሉ። እጽዋቱ ግን እሳት መደረትን የሚቃጠለው የሚነደው እጽዋቱ ነው። ስለዚህ ስፋት ያለው አይደለም። በሰሜን ተራሮች ብሔራዊ ፓርክ የተከሰተው የእሳት ቃጠሎ ስፋት ያለው ቦታ ያቃጠል አይደለም ቶሎ ነው። ለምሳሌ እንደ ኮምፔር ባደርግልህ ባሌ ላይ ለስድስት ቀን የቆየ እሳት ነበረ። ከዛም በፊት እንዲሁ ለሰባት ቀን አንድ ሳምንት የሚደርግ እሳት ነበረ። እዛ አካባቢ ያለው ጉዳት መጠን ሰሜን ተራሮች ብሔራዊ ፓርክ ላይ የደረሰው ቃጠሎ ጉዳት እሳቱ በጣም የተለያየ የዚኛ እጅግ በጣም ኢትዮጵያ ውስጥ በሚገኙ የተለያዩ ፓርኮች በተደጋጋሚ መሰል ሰደድ እሳት ተከስቷል። በአንዳንድ ስፍራዎች ለቀናት የዘለቀው እሳት ጎብኚዎችን እየሳቡ ለብዙሀን የእንጀራ ምንጭ የሆኑ ተፈጥሮ ሀብቶችን አውድመዋል። ሊከሰት የሚችል ሰደድ እሳትን ቀድሞ መመከት፣ ሲከሰትም ደግሞ በቶሎ ለማጥፋት የቸገረበትን ምክንያት የጠየቅናቸው አቶ ጌትነት መሰል አደጋዎችን ለመቆጣጠር ሀገሪቱ ያላትን አናሳ አደረጃጀት በምክንያትነት ይጠቅሳሉ። ከጎረቤት ሀገር ኬንያ ጋር እያወዳደሩ የጎደለውና ለወደፊቱ ሊደረግ የታስበውን ያስረዳሉ። የቅርብ ጎረቤታችን ምሳሌ ሊነግር ይችላል። የኬንያ ዋይልድ ላይፍ ድርጅት ወይም ደግሞ ተቋም በሀገሪቱ ውስጥ ያሉ ፓርኮች በጣም ትንሽ ፓርኮች ናቸው። ነገር ግን አንድን እሳት ቢነሳ ማኔጀብል የሆነ በአግባቡ እስከሚፈለገው ቦታ ድረስ ማቃጠል ምንችል ከሆነ እንዲቃጠል ይደረጋል። ማቆም ከፈለጉ ደግሞ ማቆም ይችላል። ይህን ሲያደርጉ ግን ከሚገርም ነገር ወደ ሀያ ኤርክራፍት አላቸው። እኛ ጋር አንዲቱ አንዲቱ ኤርክራፍት የላይችም። ፈቃደኛ ከሆኑ የመከላከያ ሚኒስቴርን ተጠይቆ ነው ሄሊኮፕተር ተገኝቶ እሳቱን መቆጣጠር የሚቻለው። ስለዚህ በአደረጃጀት ደረጃ ተቋማዊ አቅም ግንባታ አድርጎ በአደረጃጀት ደረጃ የተጠናከረ ዲዛስተር ኤንድ ሪስክ ማኔጅመንት ዲፓርትመንት መቋቋም ይገባዋል። የሰሜን ተራሮች ብሔራዊ ፓርክ በአማራ ክልላዊ መንግሥት ግዛት ውስጥ የሚገኝ ሲሆን አራት መቶ አስራ ሁለት ኪሎ ሜትር ያለው የአይን መስህብ ነው። የተባበሩት መንግስታት ድርጅት የዓለም የትምህርት የሳይንስና ባህል ተቋም ፓርኩ ለከብቶች ግጦሽ ፍለጋ በሚደረግ ምንጠራና ሌሎች ምክንያቶች አደጋ ውስጥ ከሚገኙ የዓለም መስህቦች መካከል አንዱ አድርጎ ከጥቂት ዓመታት በፊት መዝግቦት ነበረ። ከቅርብ ዓመታት ወዲህ የተወሰዱ እርምጃዎችን በመልካም የቆጠረው ተቋሙ በፖላንድ ክራኮ ከሁለት ዓመታት በፊት በተደረገው አርባ አንደኛው የኮሚቴ ስብሰባ አደጋ ውስጥ ከገቡ መስህቦች ዝርዝር እንደሰረዘው ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም።

I'm going to go i

አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም እንዲሁም ዝግጅታችንን ሲያቀናበርልን የቆየው ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።